የኢትዮጵያ ሕዝብ የፍትህ የእኩልነትና የዲሞክራሲ ጥያቄ የሚፈታው በሰለጠነ የዜግነት ፖለቲካ ብቻ ነው በማለት ስድስት የፖለቲካ ድርጅቶች በጋራ አንድ አገር አቀፍ የፖለቲካ ፓርቲ በመስረት ሲንቀሳቀሱ የቆዩ ቢሆንም ይህንን መሰረት ሀሳባቸውን ወደ ተግባር ለመቀየር እየገቡ መሆኑን ገለጹ። ፓርቲዎቹ የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ፣ የመላው ኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ ሰማያዊ ፓርቲ የቀድሞ አድነት ፓርቲ አመራርና አባላት፣ የጋምቤላ ክልላዊ ንቅናቄ እና አርበኞች ግንቦት ሰባት ንቅናቄ ናቸው። ዋናው አዲስ መስመር ይዘው ያነገቡት በተለያዩ ስልጠና እና ቃል ኪዳን አንጸው በሀገሪቱ በየወረዳዎቹ ማሰማራት ይሆናል። ከተሰብሳቢዎቹ በይበልጥ ለመረዳት በጋምቤላ ክልላዊ ንቅናቄ በኩል ተጠሪው አቶ ኡቻን ኡጌቱ ይገልጹታል። በመሰረቱ ፓርቲያችን ሲመሰረት ውጪ ከገቡ ፓርቲዎች አንዱን ጋምቤላ አካባቢ ውጭ ከገባ ፓርቲ ይህንን ጋምቤላ ክልላዊ ፓርቲ ነው። እንግዲህ እንደገባን አላማችን በክልል ብቻ ተጠቅልለው እንዲቀራል። የኛ አላማ በአገር ደረጃ ከክልል ወደ አገር አቀፍ ከሌሎች ፓርቲዎች ጋር ተወያይልን አንድ የሆንን ትልቅ ሀገር ለመመስረት ነው የኛ መነሻ አላማ። እንግዲህ የእኛ ፓርቲ አመሳሰረቱ ሲጀመር ምናልባት ከአራቱ ፓርቲዎች ብቻ ነው አዲስ የምንሆነው እንጂ ከአርበኞች ግንቦት ሰባት ጋር አብረን ለረዥም ጊዜ ተጉዘናል እና ዛሬ በዚህ ለውጥ አጋጣሚ ኢትዮጵያ ህዝቦቿን ትባርክ ኢትዮጵያ ወደት ቴት የነበረው የዛሬ ዓመት ሁላችን የምናስታውሰው ይመስለኛል። ነገር ግን እንደ እግዚአብሔር ፍቃድ ሆኖ ለዚህ አብቅቶናል። አሁን እኛ ክልል ብቻ ተወሰነን፣ አጋር ነው አናሳ ነው ከምንባል ከዛ ወጥተን እንደ ማንኛውም ኢትዮጵያዊ በኢትዮጵያ መሃል የሚወሰኑ ጉዳዮች የወሳኙ አካል ለመሆን ነው እዚህ እየተገኘው። የአዲስ አወቃቀሩ ወደታች ወርዶ እንዴት ለመስራት እንደተዘጋጀ ደግሞ የሚገልጹልን የአርበኞች ግንቦት ሰባት ንቅናቄ አካል ፕሮፌሰር ብርሃኑ ነጋ ናቸው። ዴሞክራሲያዊ ስርዓት እንፈጥራለን የምንለው ነገር እውን ሊሆን የሚችለው በመጀመሪያ እውነተኛ ዴሞክራሲያዊ ድርጅት ሲኖረን ነው። ከስር ጀምሮ ወደ ላይ የሚሄድ በእያንዳንዱ ወረዳ ሁሉም የራሱን መሪዎች የሚመርጥበት፣ የፓርቲ አባሎች የወረዳቸውን ህይወት በዕለት ተቀን ስራቸው የሚከታተሉበት አይነት አደረጃጀት መኖር አለበት ከሚል ነው ሶ ይሄ ይሄ የምንሄድበት መንገድ ሊሳካ የሚችለው በመጀመሪያ ሀገሪቱ ሰላም መሆን አለባት፣ መረጋጋት አለባት። እነኚህ በየቦታው ያሉት ግጭቶችና የህብረተሰቡን ተስፋ አንድ በኩል ተስፋ አለ፣ በሌላ በኩል እንቅልፍ የሚነሱ ብዙ ነገሮች አሉ። እነኚህን ማጥፋት ሲቻል ነው ወደ እውነተኛ ዲሞክራሲያዊ ስርዓት መሄድ የሚቻለው። እና ስራችንን የምናየው ስራችንን የምናየው እንደሚዋሃድ ድርጅትም አሁንም በድርጅት ደረጃ ያለ ነው የምናደርገው። እነኝን ሁለት መንታ ስራዎች ለመስራት ቆርጠን፣ በአንድ በኩል ሰላምና መረጋጋት እንዲሰፍን ሰላምና መረጋጋት እንዲሰፍን የሚፈልጉ ኃይሎችን ማገዝ፣ መተባበር፣ ከእነሱ ጋር አብሮ መስራት፣ በሌላ በኩል ግን ጠንካራና ከታች መሰረት ያለው እውነተኛ ዘላቂ የሆነ መስራት የሚችል ዴሞክራሲያዊ ፓርቲ እንዲኖር ማድረግ ነው። እኛ ብቻ አንሆንም። ዴሞክራሲያዊ ፓርቲ በዴሞክራሲያዊ ስርዓት ላይ የተለያየ አይዲዮሎጂ ያላቸው ፓርቲዎች ይኖራሉ። ግን ለራሳችን የገባነው ቃል ነው እኛ ዴሞክራሲያዊ ፓርቲ ሳንመሰረት ስለ ዴሞክራሲያዊ አገር ማውራት አንችልም ብለን ይህንን ዴሞክራሲያዊ ስርዓት ለመፍጠር ጌታቸው ተድላይ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ